ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ በአማርኛ ቋንቋ የሚያስተላልፈውን ፕሮግራም አሁን ጀመረ።

ብዙ መከራ ደረሰብን። ሄድን እስከ ደብረ ብርሃን እስከ አዲስ አበባ ተመልሰን በዞ ብልም ነበር። ከዛ ነፃ ወጣ። ነፃ ከወጣ በኋላ ገባን። የመንግስት ሚዲያዎችም ገቡ ዘገቡት ስሜታችንን እንገልጽ ምላለው ለመንግስት ድጋፍ በማድረግ ማለት ነው። ከዛ በ- ሀያ ዘጠኝ ልደት ስለተከበረ ሌሊቱን እነሱ ተመልሰው ገቡ የህወሀት ቡድኖች ማለት ነው እዳለ ህዝቡም፣ ሕጻናትም፣ ሁላችንም ተሰድን ወደዚህ ወደ ቆቦመጥ

አቶ አማረ ደሳለኝ የተባሉ ከዋጃና ጥሙ ጋር ዳግም የተፈናቀሉ አንዱን ድምፅ ነው የሰማችሁት። ለአሜሪካ ድምፅ ከሰጡት አስተያየት ሙሉ ዘገባው በዕለቱ አብሬስ ይቀርባል። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና በተባለው አካባቢ የጸጥታ መደፍረስ ሌላው ለምሽቱ ከደረሱን ዘገባዎች ውስጥ ነው። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ ዘገባዎችንና ቅንብሮችንም ይዘናል። አስተናጋጃችሁ አሉላ ከበደ ነኝ። ሐሙስ ጥር 19 2014 ዓ ም

የምሽቱ አስተናጋጆች በተጨማሪ ከእለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪው ኤልያስ አስማረ፣ የምስልና ድምፅ አቀናባሪው ግርማ ደግፋና ሲሳይ አሸናፊ፣ ከዌብና ማኅበራዊ ቅንብሮች አሰናጃችን አባየሁ ገበያው፣ ከዕለቱ ዋና አዘጋጅ ጽዮን ግርማና ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችን ዘልቃለን። ጀስቲን ነው የቴክኒክ መሀንዲሳችን። አሁን የሰዓቱን የዓለም ዜና

ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሱዳን የወታደራዊ መንግስትን ተቃዋሚዎች ላለፉት ሶስት ወራት በሱዳን ያለውን ቀውስ ለማስወገድ በተባበሩት መንግስታት ድርጅት የቀረበውን ሐሳብ የማይቀበሉ መሆኑን በመግለጽ ትናንት ረቡዕ የተቃውሞ ሰልፍ አካሂደዋል።

ተቃዋሚዎቹ በካርቱም የተባበሩት መንግስታት ጽህፈት ቤት ፊት ለፊት ባደረጉት የተቃውሞ ሰልፍ የተለያዩ የፖለቲካ ቡድኖችና ወገኖች ተነጋግረው በሱዳን ሰላማዊ ሽግግር እንዲያመቻች በተባበሩት መንግስታት በተቋቋሙ ልዑክ ጽህፈት ቤት ፊት ለፊት በመቆም ተቃውሟቸውን ማሰማታቸውን ኤኤፍፒ ዘግቧል። ሰልፈኞቹ የተባበሩት መንግስታት ዩደም ወይም ዳውን ዳውን ዩኤን ወደ መጣችሁበት ተመለሱ የመሳሰሉ መፈክሮችን ሲያሰሙ እንደነበር በዘገባው ተመልክቷል።

ማሊን የተቆጣጠሩት ወታደሮች ምርጫ መቼ ማካሄድ እንደሚችሉና ከእስላማዊ ወታደሮች ጋር የሚደረገውን ውጊያ እንዴት መካሄድ እንዳለባቸው ከዓለም አቀፉ ማህበረሰብ ጋር መስማማት አለመቻላቸው ተገለጸ። ማሊን በቅኝ ትገዛ የነበረችው ፈረንሳይ በማሊ የነበራትን ወታደሮች በየጊዜው እየቀነሰች መሆኑ ተነግሯል። የአውሮፓ መንግስት የራሽያ ባለሙያዎች በማሊ መገኘታቸው ያሳስበናል በማለት ወታደሮቻቸውን ከተባበሩት መንግስታት የሰላም አስከባሪ ቡድን ለማስወጣት እያሰቡ መሆኑም ተመልክተዋል።

የአኒ ሪዘንበርግን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። ምርጫ ማካሄድ ባለመቻሉ በምዕራብ አፍሪካ ኢኮኖሚ ማህበረሰብ

ኢኮዋስ ማዕቀብ የተጣለበት የማሊ ወታደራዊ አገዛዝ ማዕቀቡን በደገፉት እንደ ፈረንሳይ ባሉ ሀገራት ላይ ጠንካራ አቋም ይዟል። እንደ አውሮፓውያን አቆጣጠር ከ2013 ጀምሮ በማሊ የሚካሄደውን ወታደራዊ እንቅስቃሴ ስትመራ የቆየችው ፈረንሳይ የማሊን ኃላፊዎች ሳታሳውቅ ወታደራዊ አውሮፕላን ጋኦ ከተሰኘው ሰሜናዊ የማሊ ክፍል ወደ ጎረቤት ሀገር አይቬሪኮስት አብርራለች በማለትም

ክስ አቅርቧል። በሌላ ጎን ማሊ ከራሺያ አሰልጣኞች ጋር

በተወሰነ መልኩ እየሰራች መሆኑን ብታምንም ዋግነር ከተሰኘውና ከራሽያ መንግስት ጋር ግንኙነት እንዳለው ከሚታመነው ወታደራዊ ተቋም ጋር በትብብር እየሰራች ነው በማለት የሚቀርብባትን ክስ ግን ተቃውማለች። የባማኮ ጸጥታ ጉዳዮች አጥኚ ተቋም ውስጥ የሚያገለግሉት ኦርኔላ ሞድራን የዋግነር ቡድን እያደረሳቸው ያሉት ሰብአዊ መብት ጥሰቶች አሳሳቢ መሆናቸውን ገልጸው ማላዊያን ፈረንሳይን ጨምሮ ከሌሎች ወታደራዊ ኃይሎች ጥቃ

ጥቃት እንደሚደርስባቸው ተናግረዋል። ይሄ ሁሉ በማሊ ያለውን ሁኔታ አላሻሻለውም። በተቃራኒው ባለፈው አንድ አመት ውስጥ የጸጥታ ችግሩ ተባብሷል። በየቀኑ እየጨመሩ የሚሄዱ የጭካኔ ተግባራት ይፈጸማሉ። ብዙዎችም ተጠቂ ናቸው። በዚህ ሁኔታ ውስጥ የማሊ የሽግግር ባለስልጣናት ሌላ የተሻለ መንገድ የመፈለግ ፍላጎታቸውን መቀበል አለብን።

የምዕራብ ሀገራት ጣልቃ ገብነት እስካሁን ምንም ለውጥ እንዳላመጣ የሚገልጹት አጥኚዎች የራሽያ ጣልቃ መግባት ጊዜያዊ ወታደራዊ ጥንካሬን ቢሰጥም የረጅም ጊዜ ጸጥታ ችግሩን በማቃለል ረገድ ግን ውጤታማ እንደማይሆን ይገልጻሉ።

በዩናይትድ ስቴትስ የ83ቱ ዓመት የጠቅላይ ፍርድ ቤት ዳኛ ስቴፈን ብራየር በፍርድ ቤቱ የ27 ዓመት አገልግሎታቸው የተራማጁ ወገን ድምፅ ሆነው ከቆዩ በኋላ በጡረታ ለመገለል የወሰኑ መሆኑን ማስታወቃቸው ተገለጸ።

የዩናይትድ ስቴትስ ሚዲያዎች ትናንት እንደዘገቡት ፕሬዚደንት ባይደን የቀድሞ ፕሬዚደንት ዶናልድ ትራምፕ ሶስት ወግ አጥባቂ ዳኞችን በመሾም ስድስት ለሶስት በሆነ ድምፅ የፍርድ ቤቱ አቋም ወደ ወግ አጥባቂዎች እንዲያዘነብል ማድረጋቸው ከተነገረ በኋላ ራሳቸው የመረጡትን ሰው ለመተካት እድሉን ያገኙ መሆኑ ተመልክተዋል። ዳኛው ብራየር የጠቅላይ ፍርድ ቤቱ የዓመቱ የሥራ ዘመን እስከሚያበቃበት ሰኔ ወር ወይም ባይደን የራሳቸውን ሰው እስኪተኩ ድረስ ሊቆዩ እንደሚችሉ የዜና ምንጮቹ ዘግበዋል።

ባይደን ትራምፕ እንዳደረጉት የሚመርጧቸውን እጩ ዳኞች ዝርዝር ይፋ ባያደርጉም ልክ የመጀመሪያዊቱን የጃማይካና የእስያ ዝርያ ያላቸውን ከማላ ሃሪስን የዩናይትድ ስቴትስ ምክትል ፕሬዚደንት አድርገው እንደመረጡት ሁሉ በፍርድ ቤቱም በታሪክ የመጀመሪያዊቱን ጥቁር ሴት የሚሾሙ መሆኑን አስታውቀዋል። የተባሉት ሴት ማን እንደሆኑ ግን አልተገለጸም።

የዋይት ሀውስ ቃል አቀባይ ጄን ሳኪ ስለዚሁ ሲናገሩ ባይደን በታሪክ ተጠቃሽ የሆነ ቁጥር ያላቸውን ባለቀለም ሰዎችን ሾመዋል። ሴቶችም በዚያው መጠን በታሪክ የሚጠቀስ ቁጥር እንዳላቸው ግን አላውቅም። ይሁን እንጂ እሳቸው የሾማቸው አብዛኞቹ ሴቶች ናቸው። ያ አሜሪካ ውስጥ ያሉ ፍርድ ቤቶች ምን አይነት መልክ እንዲኖራቸው እንደሚፈልጉ ማሳያ ይመስለኛል።

ያ ለአሜሪካ ህልውና የቆሙና ሌሎችንም ጭምር ያሉበትን ሁኔታ የሚወክል ነው። ያ ቁርጠኝነታቸውን የሚያሳይ መሆኑን ነው መግለጽ የሚፈልገው። ባይደን አንድ መቶ አባላት ባሉትና እኩል በተከፈለው የሕግ መወሰኛው ምክር ቤት በምክትል ፕሬዝደንታቸው አማካኝነት በሚያገኙት የግልግል ድምፅ ሊያጸድቁ እንደሚችሉ ተገልጸዋል።

የዩናይትድ ስቴትስ ማዕከላዊ ባንክ ከመጋቢት ወር ጀምሮ የወለድ መጠኑን ለማሳደግና በኮቪድ-19 ለተጎዳው የአሜሪካ ምጣኔ ሀብት የሚያደርገውን የፋይናንስ ድጋፍ የሚያቋርጥ መሆኑን ማመላከቱ ተገለጸ። ማዕከላዊ ባንኩ የኮሮና ቫይረስ ወረርሽኝ ዩናይትድ ስቴትስን ማጥቃት ከጀመረበት እንደ ኤሮፓ አቆጣጠር መጋቢት 2020 ጀምሮ ወደ ዜሮ አውርዶት የነበረው የወለድ መጠን ምጣኔ ሀብቱን ከተጠበቀው በላይ እንዲያገግምና የስራ አጥነቱን ቁጥር የቀነሰ መሆኑን ተመልክቷል።

ይሁን እንጂ ከዓመት ዓመት ሰባት ከመቶ የጨመረው የሸማቾች ዋጋ በታህሳስ ወር በአስርተ ዓመታት ውስጥ ከፍተኛ ሆኖ መመዝገቡ ተነግሯል። የፌዴራል ባንኩ ፖሊሲ አውጪዎች በዋሽንግተን ለሁለት ቀናት ተሰብስበው ስለ ጭማሪው የወሰኑ ቢሆንም ወለዱ የሚጨምርበትን መጠን አልገለጹም። ይሁን እንጂ በአንድ ጊዜ ከፍተኛ ጭማሪ የማይጠበቅ ቢሆን እንኳ በጊዜ ሂደት ውስጥ ሰዎች ለሚገዟቸው ቤቶችና ተሽከርካሪዎች ላይ ከፍተኛ የብድር ወለድ እንዲሁም አምራቾች በትላልቅ የማምረቻ

መሳሪያዎቻቸው ግዢ እና ሸቀጦቻቸው ላይ ከፍተኛ ክፍያ ሊከፍሉ እንደሚችሉ የሚጠበቅ መሆኑ ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስ ትናንት ለሩሲያ በላከችው ደብዳቤ

የዩክሬንን የኔቶ አባልነት አስመልክቶ ሩሲያ ያነሳቻቸውን ጥያቄዎችን የሚቀበል ምላሽ አለመስጠቷን አስታወቁ። ሩሲያ ኔቶ ዩክሬንንና ሌሎች የቀድሞ የሶቪየት አባል አገሮችን በአባልነት እንዳይቀበል ዋስትና እንዲሰጣት መጠየቋ ተመልክቷል። ምዕራባውያን አገሮች ሩሲያ ዩክሬንን ለመውረር እየተዘጋጀች ነው የሚል ስጋት ያላቸው ሲሆን፣ ሩሲያ ደግሞ ኔቶ ወደ ቀድሞዎቹ የሶቪየት ህብረት አገሮች ሊስፋፋ ይችላል የሚል ስጋት ያላት መሆኑን እየገለጸች መሆኑ ይታወቃል።

ሰሜን ኮሪያ ዛሬ ሐሙስም ሌላ ሁለት የባሊስቲክ ሚሳይል መሳሪያዎችን ለሙከራ መተኮሷን የደቡብ ኮሪያ መከላከያ ሚኒስቴር አስታወቀ።

ሰሜን ኮሪያ ይህ የጥር ወር እጅግ ሥራ በዝቶባታል ያለው የደቡብ ኮሪያ መከላከያ ሚኒስቴር በዚህ ወር ውስጥ ለስድስተኛ ጊዜ ባካሄደችው ሙከራ አስር ሚሳይሎችን መተኮሷን አስታውቋል። ባለሙያዎች ሰሜን ኮሪያ በአንድ ወር ውስጥ ከፍተኛ የተባለውን የሚሳይል ሙከራ ስታደርግ ይህ የመጀመሪያዋ ነው ብለዋል። ሰሜን ኮሪያ ይህን የምታደርገው ወደ ኒውክሌር ስምምነቱ እንድትመለስ በሚጠይቋት ዩናይትድ ስቴትስና ደቡብ ኮሪያ ላይ ጫና ለማሳደር መሆኑም ተነግረዋል።

አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ የዕለተ ሐሙስ ምሽት ዝግጅታችንን ነው።

የራዲዮ በቴሌቪዥን ስርጭታችንም በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። የቀጥታ ስርጭት ምስልና ድምፅ አቀናባሪያችን ዜነብ አብዱራህማን ናት። ወደ ቀዳሚው የዕለቱ አብሔር እስከ ማለፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።

ተወዳዳሪ ሊሆኑ የሚችሉ ብቃት ያላቸው ተማሪዎች የሚፈጠሩበትን መንገድ ከአሁኑ ዲፓርትመንቶቻቸውን በደንብ እንዲያዘጋጁ የትምህርት ካሪኩለሙን በደንብ አድርገው አዘጋጅተው እንዲጠብቁ እና በተወሰነ ጊዜ በኋላ ተማሪዎች ሲቀበሉም ለዛ ሴክተር በዛ ሴክተር ውስጥ መሄድ ፈልጋሉ የሚሉ ተማሪዎችን መርጠው አበልጽገው ለኢንዱስትሪው ሬዲ የሚያረጉበትን ሁኔታ እንዲያመቻቹ ከአሁኑ ዝግጅት እንዲያደረጉ ነው የኢትዮጵያ ትምህርት ሚኒስቴር ሚኒስትር

ፕሮፌሰር ብርሃኑ ነጋን ድምፅ ነው የሰማችሁት። በሁለተኛው አጋማሽ በሳምንታዊው ትምህርት ነግ ፕሮግራማችን ሙሉ ዘገባው ይቀርባል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አበይት ዜና። በአዲስ ጥቃት ሳቢያ ቆቦ ላይ ተፈናቃይ ሰፍረዋል። በህወሓት አዲስ ጥቃት ሳቢያ ከዋጃና ካላማጣ አካባቢዎች ተፈናቅለው ሰሜን ወሎ ቆቦ ከተማ የተጠለሉ

የከበደ የምግብና የአልባሳት እጥረት እንዳለባቸው አስታውቀዋል። በጥቃቱ ሳቢያ ከ12000 በላይ ተፈናቃይ ቆቦ መስፈሩን የዋጃ ጥሙጋ ቀብሌ ዋና አስተዳዳሪ አመልክተዋል። ህወሓት ከትላንት ወዲያ ባወጣው አውጥቶታል በተባለ መግለጫ በአፋር ክልል ፕሬዚዳንት ልዩ ፖሊስና በኤርትራ መንግሥት ይደገፋል ባለው የቀይ ባህር አፋር ኃይል ሲል በጠራው ኃይል ላይ ግን ጥቃት መክፈቱን አሳውቆ ነበር።

ታጣቂዎቹ በዋጃ በጥሙጋና በአላማጣ አካባቢዎች ካደረሱት ከተባለው ጥቃት ዙሪያ ግን ህወት እስካሁን ይፋ ያደረገው ነገር የለም። መስፍን አራጌ ተከታትሎታል። ከላሊበላ መጥተው ዋጃ ጥሙጋ ገጠር ቀበሌ ውስጥ ይኖሩ የነበሩት ማረጉ ለጋሱ በሰው ቤት ሰራተኝነት አገልገል ጀምሮ ያፈሩትን ሀብትና ንብረት የህዋት ኃይሎች ባለፈው ጥቅምት ስምንት እንደዘረፉባቸውና የሰሩትንም ቤት እንዳቃጠሉባቸው ተናግረዋል። በራሴ ጥረት ብዙ ንብረቶች

ደርሸ ነበር። ትዳርም አለኝ። ሶስት ልጆች አባት ነኝ። እና ጁንታዎች አሁን ሲመጡ ማለት ነው የገና በማግስቱ በሰላሳ እንደመጡ ቀጥታ ከኔ ቤት ነው የመጡ እኔም ልጆችንና ና ባለቤቴን ይዤ ወጣሁኝ። ቀጥታ ገቡ ቤት። መጀመሪያ እንደገቡ ያለውን ንብረት ነው ጭነው የሄዱት። ምንም ነገር የቀረ ነገር የለም። የልብስ ስፌት መኪናዎች ነበሩ። የቤት ንብረት ምንም ነገር የለም። ያንን ጭነው ከሄዱ በኋላ ነው እንደገና ደግሞ ቤቱንም እንዳይተርፍ አድርገው ማለት ነው ቤንዚል ተርከፍክፎት ቤቱን አቃጠሉት። ተፈናቅለው በመምጣት ላይ ሳሉ

አደጋ አጋጥሟቸው እንደነበር የገለጹት አቶ ማረጉ ወደ መጠለያ ከመጡም በኋላ ያለው ሕይወት ፈታኝ እንደሆነ ጠቅሰዋል። እየተተኮሰ መንገድ ላይ ስንመጣ የሆኑ የወደቁ ሬሳዎች ነበሩ። ባለቤት እነሱን ስታይ ደነገጠችና ጎረቤቶቻችን ናቸው ወደቀች። ከዛ ጡቷን ድንጋይ ጎስሟት የሚገርም ደሴ ሆስፒታል ወስጄ ነው ያሳከሙት። ከሚሌ አንድ በመኖር አንድ ጓደኛ ነበር የተወሰነ ባክብዬ ብር እዛ ላከልኝ። አዲስ አበባ ደግሞ አንድ ጓደኛ እንዲሁ ትንሽ ብር ላኩልኝ። የእኔ

ወድሞ ማለት ነው። ጓደኞች ሷን ያሳከሙ እሷም ገና በሽተኛ ናት። ተጨማሪ ካምፕ ላይ መኖር ማለት ብዙ የለመዱ ልጆች በጣም ያሳዝናል። ምክንያቱም እኔ እነሱን ላለማየትም ስል

አወጣለሁ ከባድ ነው። አማራ ደሳለኝ የተባሉ ሌላው አስተያየት ሰጪ ከስምንት ወራት መፈናቀል በኋላ የህወሓት ኃይሎች ከአፋርና አማራ አካባቢዎች እንዲወጡ መደረጉን ተከትሎ ቤታቸውና ቤተሰቦቻቸው ወደሚገኙበት ዋጃ ቢመለሱም ከቀናት ቆይታ በኋላ ለዳግም መፈናቀል ተዳርገው ቆቦ ከተማ በመጠለያ ለመቀመጥ መገደዳቸውን ተናግረዋል። ከዚህ በፊት ያው እንደሚታወቀው እኛን ለብዙ አመት ነበር ያፈናቀሉን። ከዚ በኋላ ስምንት ወሩ ነበር። መልሶም ብዙ መከራ ደረሰብን። ሄድን እስከ ደብረ ብርሃን ከአዲስ አባ ተመልስን። በዞብልም ነበር ከዛ ነጻ ወጣ

ሲመጣ ነጻ ከወጣ በኋላ ገባን። የመንግስት ሚዲያዎችም ገቡ ዘገቡት። ስሜታችንን እንገልጽ ላለው ለመንግስት ድጋፍ በማድረግ ማለት ነው። ከዛ በሀያሰት ሀያ ዘጠኝ ልደት እንደተከበረ ሌሊቱን እነሱ ተመልሰው ገቡ የህዋት ቡድኖች ማለት ነው። እንዳለ ህዝቡም፣ ህጻናትም፣ ሁላችንም ተሰደን ወደዚህ ወደ ቆቦ መጣን። ብዙ ህጻናቶች አሉ እናቶች አሉ። እዚህ ራያ ቆቦ ነው የምንኖረው። በተለይ እዛ አካባቢ ወደዚህ የመጣውን አካል የአማራ አማራውን ቤት እየለዩ እየዘረፉ እየጫኑ ነው እና ህዝቡ ስቃይ ላይ ነው ያለው። እንደ መንግስት ያው መጀመሪያ ሲገባ ልክ እንዳደረገው የሚዲያ ሽፋን ሁሉ ብዙም አልሰጠም። ይህም ህዝቡ በከባድ ሁኔታ ነው ያለው። እዛ ያለው ህዝብም ተቸግሮ ነው

ቀጥለዋል። ለይተው ንብረቶች ወስደዋል። እያጠሩ ማለት ነው ምንም አሁን የታጣቂውን የምን የምንም እሱ የራሳቸው እንትን ሊኖራቸው ይችላል። አሁን ሲቪሉ ማህበረሰብ ነው እያሰቃዩት ያሉት። የዋጃ ጥሙጋ ቀበሌ አስተዳዳሪ የሆኑት ያሬድ አድማሴ የህዋት ኃይሎች ከታህሳስ ወር መጨረሻ ጀምሮ ወደ አካባቢው ሰርገው መግባታቸውን ተከትሎ ከአስራ ሁለት ሺህ በላይ ህዝብ መፈናቀሉን ጠቁመዋል። የተፈናቀለው ህዝብም ከዋጃ አስራ ሰባት ኪሎ ሜትር ርቃ በምትገኘው ቆቦ ከተማ በሁለት መጠለያ ጣቢያዎች ላይ መስፈሩን ጠቅሰዋል። ማህበረሰቡ መከላከያ ወደ

ቦታው በገባ ጊዜ ከፍተኛ ድጋፍ ያደረገና የጁንታውን ኃይል የማይደግፍ የሚጠላ የነበረ በመሆኑ ጁንታው ሾልኮ ወደ አካባቢው ሲገባ ከፍተኛ የሆነ ጭፍጨፋ ይደርስብኛል የሚል ስጋት ስለነበረው አሁን ባለበት ሁኔታ ጁንታው ቡድን አካባቢው ላይ ንብረት እየዘረፈ የሰው ህይወት እያጠፋ እየደበደበ እያሰረ ነው ያለው በአሁኑ ሰዓት። ስለዚህ ማህበረሰቡ

ተመልሶ ወደ ቆቦ ከተማ በመጠለያ ውስጥ የገባበት ሁኔታ ነው ያለው። ቆቦ ሁለት ካምፕ ውስጥ ነው ያለው። አንዱ ድንጋይ ቁልል የሚባል ትምህርት ቤት ውስጥ የራያ አለማጣ ህዝብ እዛ አካባቢ ነው ያለው። የአለማጣ ከተማ ደግሞ በቆቦ ፖሊስ ጣቢያ ጀርባ አካባቢ አንድ ካምፕ ተዘጋጅቶለት እዛ አካባቢ ነው ያለው። የምግብ የአልባሳት እና መስጠን ድጋፎችን በምን መልኩ ነው የሚያገኘው? እስካሁን ምንም አይነት የተደረገለት ድጋፍ የለም። በእርግጥ ከአካባቢው ከቆቦ ከተማ ማህበረሰ

የምግብ እና አንዳንድ በጎ አድራጊዎች የመጠለያ ቤታቸው አካባቢ ድጋፍ የማድረግ ነገሮች አሉ። ማህበረሰቡ የመደገፍ ፍላጎቱና እየደገፈ ያለበት ሁኔታ የተሻለ ነው። አንዳንድ ደግሞ በጎ አድራጊ ድርጅቶች የተወሰኑ አልባሳትና ዱቄት ድጋፍ ለማድረግ ተሞክረዋል። በጎ አድራጊዎችም እንዲሁ ድጋፍ ለማድረግ ሞክረዋል። ከዚህ ውጭ የረባ ነገርና ማህበረሰቡን ሊያግዝ በሚችል መንገድ የተደረገ ድጋፍ እስካሁን የለም። የቀረበ ነገር የህዋት ኃይሎች በአካባቢው ተደጋጋሚ ጥቃት

መሰንዘራቸው ህዝቡ ለሞት ለአካል ጉዳትና ስደት እየተዳረገ ነው የሚሉት አስተዳዳሪው መንግስት ህልውናውን ከሚገዳደሩት ኃይሎች ሊታደገው ይገባል ሲሉ ጥሪ አስተላልፈዋል። የአካባቢው ማህበረሰብ በብዙ መንገድ እየተንገላታ እየተጎዳ ያለ ማህበረሰብ ነው። ከዚህ በፊት ኦልሞስት ለስድስት ወር አካባቢ የተፈናቀለ ማህበረሰብ ነው። በተለያየ መንገድ የስነ ልቦና፣ ኢኮኖሚ፣ የተለያዩ የአካል የሞት ችግሮች ደርሰውበታል። ያ ሰላም ተመለሰልኝ ብሎ ደግሞ ወደ አካባቢው ተመልሶ

እየኖረ የነበረ ማህበረሰብ ነው። እንደገና መከላከያ በአካባቢው በመግባቱ እና ልዩ ኃይል የአማራ ልዩ ኃይል በአካባቢው በመግባቱ ተደስቶ የተለያዩ ድጋፎች እያደረገ የነበረ ማህበረሰብ ነው። ይህን በማድረጉ ምክንያት ደግሞ ህወሓት ተርጎ ገቦች በአካባቢው ገብተው አሁን ድጋሚ አፈናቅለው በከፍተኛ ችግር ውስጥ ያለ ማህበረሰብ ነው። ህወሓት ከትናንት ወዲያ ያወጣው በተባለው መግለጫ በአፋር ክልል ፕሬዚደንት ልዩ ፖሊስ እና በኤርትሪያ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ላይ ጥቃት መክፈቱን ሲያምን በዋጃ ጥሙ

ሙጋና አላማጣ አካባቢዎች ኃይሎቹ አደረሱት ስለተባለው ጥቃት ግን እስካሁን በይፋ ያለው ነገር የለም። የአሜሪካ ድምፅ በዚህና ከዚህ ቀደም በመሰል ጉዳዮች ላይ አስተያየታቸውን ለማግኘት ለክልሉ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ዋና ዳይሬክተር ያቀረበው ተደጋጋሚ ሙከራ አልተሳካለትም። ይሁን እንጂ ዳይሬክተሩ ለአገር ውስጥ መገናኛ ብዙሃን በሰጡት አስተያየት አሸባሪ ሲሉ የጠሩት የህወሓት ቡድን በማይጸብሪ አደርቃይ፣ ቆቦ፣ ኮረምና አላማጣ በየቀኑ በሚሰነዝረው ወ

ወታደራዊ ጥቃት ንጹሐን እየሞቱና እየተሰቃዩ መሆናቸውን ገልጸዋል። ራያ አላማጣ በኢህአዴግ አስተዳደር ወቅት ለ27 ዓመታት በትግራይ ክልል ስር እንደነበር ያስታወሱት የዋጃው ነዋሪ አስተያየት ሰጪ የአካባቢው ማህበረሰብ ወደ አማራ ክልል ለመካለል ተደጋጋሚ ጥያቄና ሰላማዊ ትግል ሲያደርግ ቆይቶ በዶክተር አብይና ባልደረቦቻቸው የተመራው ለውጥ ሲመጣ በሰሜን ወሎ አስተዳደር ስር መቆየቱን ጠቁመዋል። ከራያ አላማጣ ማንነት ጋር ተያይዞ ሶስት አቋሞች ሲንጸባረቁ መቆየታቸው

ያላቸውን የአሜሪካ ድምፅ የአካባቢውን ነዋሪዎችና የመብት ተሟጋቾችን ከአመታት በፊት አናግሮ መዘገቡ ይታወሳል። በወቅቱ እንደተዘገበው በግዳጅ ከትግራይ ጋር እንድንካለል ተደረግን እንጂ አማራዎች ነን፣ እናም ከአማራ ክልል ጋር ተቀላቅለን መኖር እንፈልጋለን የሚሉ በአንድ በኩል ሲኖሩ፣ ትግራይም አማራም ሳንሆን በራሳችን የቆምን የራያ ማንነት ያለን ሰዎችን የሚል አቋም የሚያራምዱ በሌላ በኩል አሉ። በሶስተኛነት ደግሞ እንደ ሌላው የትግራይ አካባቢ እኩል ባንለማም ትግራዮ

ሰዎችንን የሚል መልከታ የሚያንጸባርቁ መኖራቸውን ጠቅሶ ጣቢያው ዘግቦ ነበር። ለአሜሪካ ድምፅ ሬዲዮ መስፍን አራጌ አመሰግናለሁ። መስፍን ወደ

ደቡብ ኢትዮጵያን የሚወስደን ተከታዩ ዘገባችን ገላና ውስጥ የጸጥታ መደፍረስ ይለናል። መንግሥት በአሸባሪነት የፈረጀውና ባለሥልጣናቱ ኦነግ ሸኔ የሚሉት ራሱን የኦሮሞ ነጻነት ሲል የሚጠራው ታጣቂ ቡድን በኦሮሚያ ክልል ምዕራብ ጎጂ ዞን ገላና ወረዳ ውስጥ መጠነ ሰፊ ያሉትን ጥቃት እያደረሰ መሆኑን የወረዳው ነዋሪዎችና ኃላፊዎች ለአሜሪካ ድምፅ ገልጠዋል።

ቡድኑ በአጎራባች ክልል ወረዳዎች ውስጥም ስጋት መሆኑን በጌዲዮ ዞን የኮቼሬና የአማሮ ወረዳዎች ባለስልጣናት ገልጠዋል። ዩናተን ዘብዲዮስ ተከታትሎታል። በኦሮሚያ ክልል ምዕራብ ጉጂ ዞን የጋላና ወረዳ የካቢኔዎች ምክር ቤት ኃላፊና የወረዳው አስተዳደር ተጠሪ አቶ ሚትኩ ጸጋዬ ዛሬ ለአሜሪካ ድምጽ እንዳስታወቁት ቡድኑ በሁሉም ቀበሌያት የተስፋፋ ጥቃት ያደረሰ ነው። አጠቃላይ የወረዳው ቀበሌዎች አስራ ዘጠኝ ናቸው። ከአስራ ዘጠኙ ሁለቱ ከተማ ክልል ውስጥ ከተማ እውቅና ያላቸው ናቸው።

ከዛ ያለፈ ያው ሌላው ቀበሌ ላይ ኦልሬዲ ሁሉንም ቀበሌ ነካክቷል። ሁሉንም ቀበሌ ሲል አስራ ሰባቱንም ቀበሌ ነካክቷል። መንግስት ተቋማትን የሚያፈርሱት አደረጃጀቱ መንግስት ስለሆነ መንግስት አደረጃጀት ማፍረሱ ነው አላማችን። ሌሎች ያላቸው እነዛን ቀበሌዎች ደግሞ ጠሩና ህዝቡን ይጠራሉ። ህዝባውን እነሱ አጠገብ የማሄድ ህዝብ አለ ሰፊ ህብረተሰብ ማለት ነው። አኩራፊው ደግሞ ወደ እነሱ ሄዶ የሚጠጋ አለ። በዚህ በዚህ አንዳንድ ቀበሌ ገብቶ ያቃጠሉትና እርምጃ ወሰዱበት ቀበሌ ደግሞ ወደ ጫካ ሸሽቶ ይገባል። መሳሪያ መቀማት ነው። መሳሪያ ቀምቶ ወስዶ ከአርሶ አደሩ ደግሞ መሸጥ ነው። ይሄን ይህንን ነው ብዙ ነገር አርሶ አደር ላይ የተጫወቱ

ያሉት እና ትልቅ ስጋት ነው ለወረዳ ሆኖ ያለው። አሁንስ ከባድ ነገር ነው። የወረዳ ዋና ከተማ ተወርም በአምስትና በስድስት ኪሎ ሜትር ርቀት የመሳሪያ ድምፅ እንደሚሰማበት ገልጸው ጥቃቱ ከበረታባቸው ቀበሌያት ቁጥራቸው በውል ያልተገለጡ ስብሎች መፈናቀላቸውና መገደላቸውን ተናግሯል። በተለይ በጂ ሶስት ቀን ውስጥ የሞተው ሁለት ሰው በትክክለኛ ሁለት ሰው ሞተዋል። ሁለቱ ቀበሌ ዛሬ ደግሞ ትልቅ ከአማሮ ልዩ ወረዳ ጋር የሚያገናኙ ወረዳለች ከተማ አስተዳደር እዛ ገበያ ውስጥ አሁን ዛሬ ለማበጠበጥ እዛ አካባቢ ነው ያሉት እና ትላንት ማታ ነው እዛም ገቡት ሌላ

ያው እንግዲህ በቃ ከእነሱ በላይ ሲሆን አርሶ አደር መጀመሪያ ተከላክሎ ነበር እስከ ዛሬ እንትን እያለ ነበረው። አሁን ደግሞ በአሁኑ ሰዓት በቃ አርሶአደሩም የሚደርስልኝ አካል በአግባቡ ወደ ካልመጣልኝ እርምጃ ማታ እየመጣ አርሶ አደር እየገደለ ቀበሌ መዋቅሮችን እያፈረሰ እያቃጠለ በአንድ ላይ እያቃጠለ እየሄደ ማን ይደርስልኛል የምል ስጋት ውስጥ ወደ ጫካ መሻሽ ጀምረዋል አርሶአደሩ። ሌላው ደግሞ ወደ ወረዳ ወደ ከተማ ይሸሸናል። በተጨማሪም በአንድ ሳምንት ብቻ በኦነግ ሸኔ የተገደሉ ከተባሉት ውስጥ

አቶ ናገኦ ገመዴ፣ አቶ ገልገሎ ቢፍቱ፣ አቶ ዱቤ ሆጤሶ እና አቶ አየለሊቃ እንደሚገኙም ተገልጧል። የኢትዮጵያ መንግስት አሸባሪ በማለት የፈረጀውና ኦነግ ሸኔ ሲል የሚጠራው ራሱን ግን የኦሮሞ ነጻነት ሰራዊት በማለት የሰየመው ቡድን የቀረበበትን ክስ በተመለከተ የሰጠው ይፋዊ መግለጫ የለም። በእኛ በኩልም ምላሻቸውን ለማካተት ያደረግነው ጥረት አልተሳካም። ይሁንና አቶ ሚትኩ ቀጠናው ለሽምቅ ውጊያ የተመቸ በመሆኑ ቡድኑ ኃይሉን ወደዛው እያሰባሰበ በማደራጀት

ከፍተኛ በደል የፈጸመ ነው ስሉ ተናግሯል። በህዝቡ ላይ ቡድኑ እያደረሰ ነው ያሉትን ጉዳት ዘርዝረዋል። ሰው መግደል፣ ቤት ማቃጠል፣ ንብረት መውረስ፣ የመንግስት ተቋማትን ማቃጠል፣ ጤና ኬላ፣ የፋርመር ቴክኒካል ሴንተር ኤፍቲሲ፣ የአንተ ሊቀመንበሮች ቤት፣ የቀበሌ ጽፈት ቤት፣ እነዚህ እነዚህ የአርሶ አደር ከብት እየወሰዱ ማረድ፣ ይህኔን ሁሉ እያጠቁን አሉት። በህዝቡ ላይ እየደረሰ ነው ያሉትን ሰቆቃ ለማስቆም ከዚህ በፊት ስወሰድ ከነበረው እርምጃ የተጠናከረ ዘመቻ ማካሄድ እንደሚያስፈልግም ለዚህም የክልልና

የፌዴራል መንግስት ድጋፍ እንደሚያስፈልግ ተናግሯል። ያለውን ኃይል ተጠቅሞ በየአቅጣጫ ወደ ቀርጫ፣ ወደ ብሉሳኮጃ እና ወደ መልካስ ወደ ወደዛ የሚያስገባ በቀኩላር ኮፕሬሽኑን እየገባ ነው መንግስት ግን

አሁን እነሱ ከዛ ሸሽቶ ወደዚህ ክፍተት ያለበት ቦታ ነው ህዝቡን እያጠቁ ያሉት። ስለዚህ እንደዚህ አይነት ክፍተት ቦታ እየተጠቀሙ ጦር የገባበትን ቦታ ሾልኮ ያልፉና ሌላ ቦታ እየመጡ መጀመሪያ ከነበሩት ሂደት እርስ እየተጨማመሩ ቁጥራቸው እየጨመረ እየመጣ በዛ አይነት ነገር ነው ትልቅ እርምጃ የወሰዱብን ያሉት። ኦፕሬሽን ተካሂዶ ህዝቡንም ወደ ቦታ መመለስና ወደ የቀያቸው መመለስ የሚቻልበትን መንገድ ለማድረግ መጀመሪያ ኦፕሬሽን ካልገባና ና ህዝቡ ስታሁን ብዙ ነገር እያደረጉ ህዝቡ በጣም ተፈናቅሎ ወደ ቦታ ቦታ ወደ ቦታ ያለው ህዝብ ያን ነገር ለማድረግ ደግሞ ትልቅ ስራ ይፈልጋል። ስማቸውን በመገናኛ ብዙኃን መግለጥ ለደህንነታቸው

ስለሚያሰጋቸው ስለሚያሰጋቸው ከመናገር የተቆጠቡት በወረዳው የተወሬ ከተማ ነዋሪ የሆኑት ያሉበትን ሁኔታ ተናግሯል። ስምንት ቀበሌ ተቆጣጥሯል እንዳለ ሸሞሌ ኦዳ፣ አርሳ መዴሳ፣ ሸሞሌ ሂዳ፣ ኦዳ ነገሌ እና ተሻግሮ ሜጠሪን ወሮ ነው አሁን ያለው።

ከዛ በቃ ህዝቡን ይገርፋል ይገላል። ሽማግሌ ሴት ወንድም እየተደረሰ እየገደለ መቶ ሺህ አምጡ፣ ሀምሳ ሺህ አምጡ እያለ በቃ ስቃይ ውስጥ ነው ያለ ነው። አሁንም እኛም ጫካ ውስጥ ነው የምንገኘው አማሮ መስመርም ተቋርጧል። በእነሱ ምክንያት ምንም ማውጫ መግቢያ ያለንም በቃ የቅርሳ ቀበሌ ነዋሪም ተመሳሳይ ስጋታቸውን ገልጠው ከፍተኛ ችግር ላይ መውደቃቸውን ተናግሯል። እንዳለው አካባቢውን ቀበላይ ሁሉ ወስዷል። ካሁን የመንግስት አካል አልገባም። ልዩ ሀይል ፖሊስ ወረዳ ላይ ነው ዘው

ምንም ቀበሌ መርዳት አልቻለ። መንገዱ ተቋርጧል። ቀበሌ ሁሉ ቤቱ ቀበሌ አመራር ቤት የምልሻ ቤት ሁሉ ወድሟል። የሰው ነፍስ እየሞተ ነው። በጣም አስከፊ ችግር ውስጥ አካባቢ ለእነሱ ኦነግ ሸኔ በማለት የሚጠሩት ቡድን በአጎራባች ክልል ወረዳዎችም ስጋት መሆኑን በጌዲዮ ዞን የኮቸረ ወረዳ ዋና አስተዳዳሪም አቶ ብርሃኑ ማሮ አስታውቀዋል።

ቀበሌ ከምንዋሰንበት ውስጥ አብዛኛውን ሀንድ ኦቨር አድርጓል ማለት አስሩም ማለት ይቻላል። ከአንድና ከሁለት ቀበሌ ሲሆንም ወረዳችንንም ብሎም ዞናችንንም የስጋት ቀጠና አድርገዋል። አጠቃላይ እንቅስቃሳቸው በየቀኑ ነው። የመንግስትን ተቋማት ማውደም ነው። አማሮ ወረዳም የስጋት ቀጠና መሆኑን የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በስልክ ለአሜሪካ ድምፅ አስታውቋል።

ይህ በእንዲህ እንዳለ የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ሻፊ ሁሴን ከአንድ ሳምንት በፊት በሰጡት መግለጫ ቡድኑ የሚያደርሰውን ጥቃት ለማስቆም በብሔራዊና ክልላዊ የጸጥታ ኃይሎች የተቀናጀ እርምጃ እየተወሰደ መሆኑን ገልጠው ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም አመሰግናለሁ ዮናታን።

አድማጮች፣ ተከታዩ ደግሞ ስለ አሜሪካና ኢትዮጵያ የወደፊት ግንኙነት የተመለከተ ዘገባ ነው። ዩናይትድ ስቴትስ ከኢትዮጵያ ጋር ያላት ስትራቴጂያዊ ግንኙነት ወደ ነበረበት እንዲመለስ ፍላጎት አላት ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ

አዲሱ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ዴቪድ ሶተርፊልድ የኢትዮጵያ ውስጥ ስለነበራቸው ቆይታ አብራርተዋል። የትናንቱ የአምባሳደሮች ሽመት ዲፕሎማሲያዊ ሙያን መሠረት ያደረገና ቁጠባን ታሳቢ ያደረገ እንደሆነም ቃል አቀባዩ ጨምረው ገልጠዋል። ኬኔዲ አባተ ለዘገባው ተከታዩን ይዘው ቀርበዋል።

አምባሳደር ዲና ሙፍቲ በዛሬው ሳምንታዊ መግለጫቸው የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ዴቪድ ሳተርፊልድ በቅርቡ በኢትዮጵያ ባደረጉት ጉብኝት ዙሪያ ዋነኛ ትኩረት አድርገዋል። የልዩ መልእክተኛውን የሰሞኑን ጉብኝት በተመለከተ ከኢትዮጵያ መንግስት በኩል እስካሁን የተሰጠ ምንም መግለጫ አልነበረም። አምባሳደር ዲና ዛሬ ለመጀመሪያ ጊዜ የኢትዮጵያን መንግስት በመወከል በሰጡት ማብራሪያ ታዲያ የልዩ መልእክተኛው ጉብኝት ጥርጣሬ እያደረበት የመጣውን የሁለቱን ሀገራት ግንኙነት ወደ ነበረበት የመመለስ

እንዳለው ነው ያብራሩት። ባለፈው ሳምንት የአሜሪካ የአፍሪካ ልኡክ አዲሱ የአፍሪካ ልኡክና የውጭ ጉዳይ ሚኒስትር ሚስ መጥተው ነበር። በዋናነት ይህን ልኡክ ይዞ የመጣው መልእክት የኢትዮጵያና የአሜሪካ ስትራቴጂ ግንኙነት ወደ ነበረ እንዲመለስ በአሜሪካ በኩል ፍላጎት እንዳለ፣ ኢትዮጵያ እንደ ከዚህ ቀደሙ በአፍሪካ ቀንድ አንከር የሆነ ሮል ከአሜሪካ ጋር ነው

በአሜሪካ በኩል ፍላጎት እንዳለ ገለጹበት። በአጠቃላይ ሶፋር የነበረው የጥርጣሬ መንፈስ በአዲስ መንፈስ በኢንጌጅመንት የሚጠቃ ጉኝት ነው የነበረው። ምክንያቱም ባለፈው ሳምንት እዚህ ስንገናኝ እነሱ የመጡበት ዕለት ስለነበረ ምንም ያልኳቸው ነገር አልነበረም። በተረፈ የተለመደው ለምሳሌ ሰላምን ማምታት የዚህ በኢትዮጵያ በኩል ናሽናል ዲያሎግ ኦል ኢንክሎሲቭ ዲያሎግ ለማካሄድ

የኢትዮጵያና የዩናይትድ ስቴትስን ግንኙነት ወደ ነበረበት መመለስ ሲባል ምን ማለት ነው በሚል ለተነሳላቸው ጥያቄ አምባሳደር ዲና ተከታዩን ምላሽ ሰጥተዋል። በአሜሪካና በኢትዮጵያ መካከል በዚህ በሕግ የበላይነት የማስከበር ሂደት ላይ ያልተግባባ ናቸው ነገሮች።

አሜሪካኖች እኛን የሚያናቋሩ በደንብ ያተረዱበት ሁኔታ አለ። እሱን መረዳት ጀምሯል። እሱን መረዳት መጀመራቸው ዞሮ ዞሮ ሰሞኑን መጨረሻ የመታሉ ቡድን ቀደም ሲል ከነበረ ሁኔታ በተለየ ሁኔታ አሁን ያለውን ሪያሊቲውን ተቅረውን በደንብ እየገባው ይል። ስለዚህ ይህም ወዴት ያመራል የሚለውን ግንኙነቱ እንነበረበት በመለስ እድሉ ሰፊ ነው። በሩ ተከፍቷል። እንነጋገር

በትናንትናው እለት ዶክተር ስለሺ በቀለን እና ጄኔራል ባጫ ደበሌን ጨምሮ ለ27 ግለሰቦች በፕሬዚደንት ሳህለ ወርቅ ዘውዴ የተሰጠውን የአምባሳደርነት ሹመት ዓላማ በተመለከተም የውጭ ጉዳይ ሚኒስቴር ቃል አቀባዩ ገለጻ አድርገዋል። ዋና ዋና ትኩረት ጉዳዮች ብሔራዊ ጥቅምንና አገራዊ ክብርን በተሻለ ሁኔታ ማስጠበቅን ዓላማ ያደርጋል። ዲፕሎሜንቱ በጥናት ነው የተሰራው። ሶስት አይነት

አሰራሮች ናቸው፣ ተከተል ናቸው። በጥናቱ መሰረት አንደኛ በአነስተኛ የሰው ኃይል የሚሰሩ ኤምበሲዎችና አምባሳደሮች አነስተኛ የሰው ኃይል ይኖረዋል። አንዳንዶቹ የተለያየ ስያሜ ይሰጧቸዋል። ላፕቶፕ አምባሳደር ስንሏቸዋሉ፣ ግን የሰው ኃይሉ በጣም አነስተኛ የሆነና ከውጭ አንጻር ማለት ነው። ሌላው ምን ሬዚደንት አምባሳደር ስ ይባላል። እዚሁ ነው የሚኖሩት

እዛ ሀገር አይኖሩም። የተወከሉበት ሀገር ግን እዛ ሀገር አስፈላጊ ሲሆን እየተመላለሱ የሚሰሩ በአነስተኛ ሰው ሀይል በአነስተኛ ወጪ ትላልቅ ስራዎችን የመስራት አቅጣጫም ነው። የኢትዮጵያ የውጭ ግንኙነትን በክብር ቆንስላ የመሸፈን የማሰራት አቅጣጫም ይሰራበታል። በተቻለ መጠን ኢትዮጵያዊና ትንድ ኢትዮጵያዊ የሁም የኢትዮጵያ ወዳጆችን የኢትዮጵያን ጥቅም ወጪ የሚያስከብሩበት አቅጣጫ ይበረታታል። አሁ እንዳያችሁት

ዲያስፖራ እንደዚሁ በዚህ በዲፕሎማሲ ስራ የሚሳትፍበት ጥሩ እድል እንዳለ ነው። ጠቅላይ ሚኒስትር አብይ አህመድ ከትግራይ ሀይሎች ጋር ለመነጋገር መንግስታቸው ዝግጁ ስለመሆኑ ተናግረዋል፣ በሚል ኤፒ ከኢትዮጵያ ዳያስፖራ አባላት አገኘውት ያለውን መረጃ ዋቢ በማድረግ ያወጣውን ዘገባም አምባሳደር ዲና አጣጥለዋል። ጠቅላይ ሚኒስትሩ ከትንደናደር ብለዋል ብሎ አንድ ሰው ተናገረ፣ ያን ሰው ንትርጋዜ ሪፖርት አደረገ ነው የተባለው።

እኛ ግን ኦፊሻሊ በዚህ ረገድ የተባለ ነገር የለም፣ አልተባለም። ከቴረሪስት ድርጅት ጋር እነጋገራለን የሚለቋም የተገለጸበት አጋጣሚ የለም ማለት ነው።

የሱዳን ሉዓላዊ ሽግግር ምክር ቤት ምክትል ፕሬዝደንት ጄኔራል ሀምዳን ደጋሎ በኢትዮጵያ ያደረጉትን ጉብኝት በተመለከተ በሰጡት ማብራሪያ ደግሞ የሁለቱን አገራት ሕዝቦች በታሪክ ወዳልነበረ ልዩነት ውስጥ አናስገባው በሚል በኢትዮጵያ የተያዘውን አቋም የሚደግፍ እንደሆነ ገልጸዋል። ሱዳን በሶስተኛ ወገን በመገፋት ወደ ግጭት ከገባችበት መንገድ በመመለስ ገንቢ አቋም ማንጸባረቅ እንደምትቀጥል ተስፋ እናደርጋለንም ነው ያሉት አምባሳደር ዲና። አዲስ አበባ በቀጣዩ ሳምንት ከምታስተናግደው የመሪዎች

ስብሰባ ጋር በተያያዘ ስለሚደረጉ የኮቪድ-19 ወረርሽኝ ጥንቃቄዎች ማብራሪያ የሰጡት የጤና ሚኒስትሯ ዶክተር ሊያ ከበደ ደግሞ ተከታዩም ብለዋል። እንግዲህ የኮቪድ ወረርሽኝ ጥንቃቄዎችን ማድረግ ዛሬ ነገ የምንለው ወይም በየቀኑ መቀነስ ያለበት ጊዜ ምንም የለም። ነገር ግን በተለይ በዚህ አይነት እንግዶችን በምናስተናግድበት ወቅት ደግሞ ይበልጥ ጥንቃቄ በማድረግ የተሳካ ጉባኤ

የማድረግና የሚመጡ በርካታ ሀገር መሪዎችና እንግዶችን ጤንነትና ደህንነት ጠብቀን እንዲሳካ ማድረግ ግን የሁላችንም ሀላፊነት ነው በተለይ ደግሞ በሆቴሎች በስብሰባ ቦታዎች በትራንስፖርት አካባቢዎች በመዝናኛ ቦታዎች እና ሌሎች ሁነቶች ዘርፈ ብዙ የመከላከል መንገዶችን መተግበርና አተገባበራቸውንም በየዘርፉ መከታተል ያስፈልጋል

ስብሰባውን ለማስተናገድ የአዲስ አበባ ከተማ አስፈላጊውን ዝግጅቶች ማድረጓን የገለጹት የአስተዳደሩ የኮሚኒኬሽን ኃላፊ ዶክተር ዮናስ ዘውዴ በበኩላቸው የተለያዩ ተግባራትን የሚያደርጉ በጎ ፈቃደኞች እንደሚሰማሩም ገልጸዋል። እንግዲህ ይህንን ለማሳለጥ ከአምስት መቶ በላይ የሆኑ በጎ ፈቃደኞች አሉ። እነሱን ቅዳሜ ዕለት ትሬይኒንግ በመስጠት በዋነኝነት ከጤና ጋር በተገናኘ፣ ከጸጥታ ጋር በተገናኘ፣ ከአንዳንድ ነገሮች ጋር በተገናኘ

በቂ የሆነ ስልጠና በመስጠት ከቅዳሜ በኋላ ይሰማራሉ ማለት ነው። እሱንም በማድረግ ሂደት ላይ እንገኛለን። በስብሰባው ወቅት እንደ ሆቴልና ትራንስፖርት ያሉ አገልግሎቶችን የሚሰጡ ግለሰቦች የኮቪድ-19 ክትባት የወሰዱ መሆን እንዳለባቸውም አሳስበዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ቀኔዲና፣ አመሰግናለሁ አድማጮች። በተከታዩ ርዕስ ደግሞ ወደ ድሬዳዋ እንውሰዳችሁ። የወሰንና የማንነት ጉዳዮች ኮሚሽን ዛሬ ድሬዳዋ ላይ በዝግ ተቀምጠዋል። በወሰኖችና በማንነት ዙሪያ በ68 ዞኖች ላይ ባካሄደው የመጀመሪያ ጥናት ውጤት ላይ ነው ከህብረተሰቡ ጋር በዝግ ምክክር ማካሄድ መጀመሩን የአስተዳደር ወሰንና የማንነት

ጉዳዮች ኮሚሽን ያስታወቀው። ድሬዳዋ ላይ በአገር አቀፍ ደረጃ የተጀመረው ይህ ህዝባዊ ውይይት ወደፊትም መገናኛ ብዙሃንና የፖለቲካ ፓርቲዎችን ያካተተ ተጨማሪ ውይይት እንደሚያካሄድ ኮሚሽኑ ጠቅሞ በአስተዳደር ወሰንና በማንነት ጉዳይ ላይ ያሉ ጥያቄዎችን በዘላቂነት ለመፍታት ያስችላል የሚለውን ሀሳብ እንደሚያቀርብም አመልክቷል። አዲስ ቸኮል ነው የተከታተለው።

የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን በዩኒቨርሲቲዎች ሲያስጠና የቆየውን የአስተዳደር ወሰን የማንነትና ራስን በራሳዊ የማስተዳደር ጥያቄ አጠናቆ ለህዝብ ውይይት ማቅረብ መጀመሩን አስታወቀ። ለመጀመሪያ ጊዜ ድሬዳዋ ላይ ለሚዲያ ዝግ በሆነ መድረክ የቀረበው ጥናት በ28 ዩኒቨርሲቲዎች የተጠና መሆኑን የኮሚሽኑ ምክትልና ሰብሳቢ ኡስታዝ አቡበከር አህመድ ለአሜሪካ ድምጽ አስታውቀዋል። የመጀመሪያ የሆነ ህዝባዊ የምክክር መድረክ ነው እንግዲህ በዚህ ባለፉት 18 ወራቶች እንደ ሀገር

በ68 ዞኖች አካባቢ ተዘዋውሮ ጥናት አጥንቷል።

ጥናቶቹ ሁለት አይነት ጥናት ናቸው። አንደኛው የወረቀትን መሰረት ያደረገ ጥናት ነው። ሁለተኛው የመስክ ጥናት ነው። የመስክ ጥናቱ ላይ ከ28 ዩኒቨርሲቲዎች በላይ በተሳተፉበት በአዲስ አበባ ዩኒቨርሲቲ በበላይነት ሆኖ ሁሉም ባለድርሻዎች ከ80 በላይ ባለሙያዎች ባሉበት አካባቢው ላይ ወርዶ በትክክል ችግሮቹን ለይቶ ለማውጣት ከማህበረሰቡ ጋር መሬት ላይ ያለውን ነገር የማንሳትና ና የማየት የማጥናት ስርዓት ሰርቶ የመጨረሻው ግብአት ጠናቆ

ባለፉት ወር መጨረሻ አካባቢ ላይ ገብቷል። አሁን ምንድን ነው የተፈለገው? ዛሬ የህዝባዊ ምክክር መድረኮች ባለፈው በገለጽንበት መሰረት ህዝባዊ ምክክር መድረኮች እንዲደረጉ በየአካባቢው ላይ የተመረጡ ቦታዎች ላይ ሁሉንም ባለድርሻ አካል እና ባለቤቱን ይሄ ከጥናቱ ጋር

የተጠናው ጥናት የመስክ ጥናቱ ምን ያክል ህዝቡ ከሚያነሳቸውና ይዞ ካላቸው ሀሳቦች ጋር ተቀራራቢ ወይም ደግሞ ተመሳሳይ ነው የሚለውን ነገር ከባለቤቱ መስማት ግዴታ ስለሆነ ባለቤቶቹም በማዋየት በትክክል ምንድን ነው የሚለውን ግብአት ለመውሰድ ነው። ኮሚሽኑ የውሳኔ ሀሳቦችና ምክረ ሀሳቦችን ለውሳኔ ሰጪ አካላት የሚያቀርብ እንጂ በራሱ ውሳኔ ሰጪ አካል አይደለም የሚሉት ውሳዛዝ አቡበከር ከወሰን ማንነትና አስተዳደር ጋር የተያዙ ችግሮች

የማያዳግም መፍትሄ እንዲገኝላቸው የሚያስችሉ ምክረ ሀሳቦችን ለማቅረብ ጥረት ይደረጋል ነው ያሉት። ለዚህም ፖለቲካ ውሳኔዎችን ብቻ ሳይሆን ሌሎችንም አቅሞች አሟጡ መጠቀም ይገባል ይላሉ። ውስታዙ እዚህ ሀገር ላይ የሀገር ሽማግሌዎች አንሰው፣ የሃይማኖት አባቶች ጠፍተው፣ ወይም ደግሞ ጉዳዮችን መፍታት የሚችሉ አቅም ሳይኖራቸው ቀርቶ አደለም። አንዳንድ ጊዜ ሁልጊዜ መፍትሄዎች እንደ ሀገር ሲታሰብ ፖለቲካ ላይ ብቻ አይደለም ይፈቱት። ዛሬ ፖለቲካ ጉዳዮችን መፍታት የሚችል ኖሮ እስከዛሬ ያለንበት ቁርሾ ይፈታ ነበር። የፖለቲካ መፍትሄዎች ብቻ አደለም ሀገርን ሊያድኑ ሀገር ሊታደጉ የሚችሉት። አሁንም እንደ መንግስት መንግስትም አምኖባቸዋል ብዬ የማምናቸው እነዚህ ሀገር በቃ

ማዕቀል የሆኑ የማህበረሰብ መፍትሄዎች። በሃይማኖቱ አገሪያችን ስንመለከት ኢትዮጵያ የሃይማኖት ሀገር ነው ተብሎ ይባላል። ዘጠና ስምንት ፐርሰንት ይባላል። ቁጥሩ ትክክል ነው አይደለም፣ መጠናት ይፈልጋል።

እውነታው ግን ከዛ በተቃራኒ ነው። አማኝ የተባለ ማህበረሰብ ነው ዛሬ ሲባላ ሲገዳደል አንዱ አንዱን ሲያጠቃና ሲጎዳ እየተመለከት ነው ያለው። ባና ምን ምን ሆን ነበር የእምነቱ ውስጥ ኖር ምን እናገኝ ነበር። እነዚህ መፍትሄዎቹም ጠፍተው አይደለም። ምሁሮቹም አባቶቹም ሽማግሌዎቹም ጠፍተው አይደለም። እነዛን ግን በትክክል ባለ ድርሻ አድርጎ ማምጣት ይፈልጋል። እዚህ ሀገር ላይ ትልቁ ፈተና ሆኖብን አልፏል ብዬ የማስባቸው አገር ሽማግሌዎች ለሀገርና ለህዝብ ታማኝ ከመሆኑ የበለጠ ለመንግስት ታማኝ እንዲሆኑ የፖለቲካ ታማኝ እንዲሆኑ ተሰርቷል። የሃይማኖት አባቶች ለእምነታቸው ሳይሆን ለ

የፖለቲካው ቀና እንዲሆን ተደርጓል። እነዛ ከህዝብ ጋር ያላቸው ግንኙነትና ታማኝነት እንዲጠፋ የተደረገበት ስርዓት አልፏል። እነዛ ወደ ትራኩ መመለስ በትክክል ያሉንን ልንጠቀም ገባንን ትሬንዶችንና መሰረት ላይ መጥተው ለማህበረሰብ መፍትሄ ሊሰጡ የሚችሉ ነገሮችን ወደ ቦታቸው መመለስና እነዚህን የመፍትሄ ሀሳቦች አካተን ከፖለቲካዊ መፍትሄ ጋር አብሮ አዛምዶ ዘላቂ የሆነ መፍትሄ እንዲመጣ ምክረ ሀሳብ ማቅረብ ነው። ይሄው ነው። እስካሁን እየተሰራባቸው ካሉ አሰራሮች የተለዩ ምክረ ሀሳቦች ጭምር በጥናት መካተቱን የሚናገሩት ደግሞ የኮሚሽኑ ዳይሬክተር አቶ አወል ሁሴን ናቸው።

የምክር ሀሳቦቹን ዝርዝር ይዘቶች ከመናገር የተቆጠቡት አቶ አወል ሆኖም ብዙ ነገሮች መፈተሽ ይገባቸዋል ብለዋል። ነገር ግን በሀሳቦቹ ላይ በመጀመሪያ ህብረተሰቡ ሳይወያይ የጥናት ውጤቱ ይፋ አይሆንም ብለዋል። የጥናት ውጤቶቹ ህብረተሰቡ ተወያይቶባቸው ተቀባይነት ካገኙ በኋላ ለውሳኔ ሰጪ አካላት በግብዓትነት ይቀርባሉ ነው ያሉት። በምክር ሀሳብነት ብቻም ሳይሆን በጣም በርካታ ውይይቶችን የሚፈልጉ ሀገራዊ መግባባትን መፍጠር የሚያስፈልግባቸው በጣም በርካታ ይሾች ተነስቷል ምናልባት

አስተዳደር ወሰን፣ ማንነትና ራስን በራስ ማስተዳደር ስንል ሶስቱ ጉዳዮች ብቻ አይደሉም። በጣም ከብዙ ነገር ላይ

ጋራ የተሳሰሩ ናቸው እነዚህ ሶስት ጉዳዮች። ስለዚህ እነዚህን ሶስት ጉዳዮች ለመፍታት በርካታ ነገሮችን መዳሰስ ይፈልጋል። እንዳልኩት ፖሊሲዎችን መዳሰስ ይፈልጋል፣ ህጎችን መዳሰስ ይፈልጋል። ተቋማዊ አደረጃጀታችን ምን ይመስላል የሚለው መፈተሽ አለብን። ህገ መንግስታዊ ማዕቀፉ ምን ይመስላል የሚለው መፈተሽ አለበት ና በዛ መልኩ ተፈትሾ ሲመጣ እንዳልኩት ምክር ሀሳቦቹ ከህገ መንግስት ማሻሻያ አንጻር የተቀመጡ ምክር ሀሳቦች አሉ። ከክልሎች ወሰን አከላለል ጋራ የተያዙ ምክር ሀሳቦች አሉ። ራስን በራስ ከማስተዳደር ጋር የተያዙ አሉ። በጣም በርካታ ናቸው።

ምክረ ሀሳቦቹ ላይ ወደፊትም ተከታታይ ውይይቶች እንደሚኖሩ አቶ አወል ይናገራሉ። ስቴፖች አሉ በጣም አሁን ይሄ የመጀመሪያችን ነው። እንግዲህ ውይይቱ የሚካሄደው በዞን ደረጃ፣ በክልል ደረጃ፣ በፌዴራል ደረጃ ነው። መድረኮች ያሉት ባለድርሻዎቹም የተለያዩ ናቸው። ለምሳሌ በፌዴራል ደረጃ ወደ ሰባት መድረኮችን አስበናል።

ለምሳሌ የፖለቲካ ፓርቲዎችን ለብቻቸው ለማወያየት አስበናል። የሚዲያ አካላትን ለብቻቸው ማወያየት ፈልገናል። የመልከታቸው ሌሎች ባለድርሻዎችን ማወያየት አስበናል። ሌሎችንም በተመሳሳይ መልኩ ወደ ሰባት የሚደርሱ መድረኮችን ለይተናል። የተለያዩ ባለድርሻዎችን በፌዴራል ደረጃ፣ በክልል ደረጃ፣ በሁሉም ክልሎች እናካሄዳለን። በክልል ደረጃ መጀመሪያ ከዞኖች ጋር ችግር ካለባቸው ኤሪያዎች ጥናት በተጠናባቸው አካባቢዎች ካሉ ማህበረሰቦች ጋር እንወያይና የክልል ማጠቃለያ ደግሞ ከክልል ከፍተኛ አመራሮች በተገኙበት የክልሉን ሁኔታ ደግሞ እንወያያለን። በሀገሪቱ የማንነት የወሰንና ራስን በራስ የማስተዳደር

ጥያቄዎች የበርካታ ግጭቶችና ውጥረቶች መንስኤው ሆነው ቆይተዋል። በዚህ ረገድ ህዝበ ውሳኔ ወይም ሬፈረንደምን እንደ ዋነኛ መፍትሄ የሚያስቀምጠው የኢትዮጵያ ሕገ መንግሥት ብቻውን በቂ ሆኖ ባለመገኘቱ ጥያቄዎችና ጥያቄዎች የሚወልዷቸው ግጭቶች ሊቀንሱ እንዳልቻሉ የኮሚሽኑ አመራሮች ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

አመሰግናለሁ አዲስ ቸኮል። አድማጮች የምትከታተሉት በ2225 እና 31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከጀርባ የሚሰማው ሙዚቃ እንደሚያሳብቀው የኮቪድ-19ን ወረርሽኝ ተከትሎ በተፈጠሩ የአሰራር ለውጦች ሳቢያ ተቋርጦ የነበረው የአድማጮች መስኮት ድምፅ ነው። አሁን በድምፅ ከደረሱን አስተያየቶቻችሁ አንዱን እናሰማችኋለን።

ይህች በመጀመሪያ የከበረ ሰላምታ እናቀርባለው ለአማርኛው ፕሮግራም አዘጋጅ፣ በአጠቃላይ ሀገራችንና ኢትዮጵያን እግዚአብሔር ከዚህ ካለችበት መከራና ስቃይ ውስጥ እንዲያወጣት በሁላችን ጸሎት ይሁን። በመከራ ውስጥና በጭንቀት ውስጥ ያላችሁን ሁሉ አምላካችን ከጭንቅ ከመከራ ያውጣችሁ። ፍትህ ያጣችሁን ወገኖቼን ደግሞ በእስር የምትማቀቁን ሁሉ ኃያሉ ጌታ ዋስ ጠበቃ አለኝታ ሆኖ ያሰጣችሁ።

ኢትዮጵያና ህዝቧን እግዚአብሔር ባርክ። መልአኩ ሚሻ ነኝ ከካናዳ ካልጋሪ። በድጋሚ ዜዎች አመሰግናለሁ። መልካም የጌታችን ኢየሱስ ክርስቶስ የልደት በዓል ይሁንልን እላለሁ። ሰላም፣ አመሰግናለሁ።

ቀደም ካሉ አስተያየቶች አንዱን የሰማችሁት አድማጮች በተለያዩ ፕሮግራሞቻችን በሰማችኋቸውም ሆነ ሌሎች አንገብጋቢ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ ያላችሁን አስተያየቶች ላኩልን፣ ጻፉ፣ እናስተናግዳለን። ታዲያ በፕሮግራማችን በተከታተላችኋቸው በተጨባጭ በስርጭታችን በተሰሙ ዝግጅቶች ይዘትና አቀራረብ ላይ ያተኮሩ በመረጃ የተደገፉ አስተያየቶችና ገንቢ ትችቶችን በመላክ ከምታቀርቧቸው ሀሳቦች በተጨማሪ

በሌሎች ጉዳዮች ላይ ለምታቀርቧቸው አስተያየቶችም ሆነ የድምፅ ወይም የጽሑፍ መልእክቶች ከጥላቻ ስሜት በራቁ በተሻለም መጠን ገንቢ በሆኑ ጭብጦች ላይ ቢያተኩሩ በተለይም ለምከራና ለችግር የተዳረጉ ወገኖችን ስቃይ ለማቅለል እንዲሁም በሌሎች ማናቸውን መንገዶች ሕይወትን ለማሻሻል የታለሙ እንዲሆኑ እናበረታታለን። የነጻው ስልክ መስመራችን 202 205 9942 የውስጥ መስመር

14 ነው። የኢሜይል አድራሻችን ኢሜይል ለሚቀናችሁ ሆርን አት ቪኦኤ ኒውስ ዳት ካም ነው። እንግዲህ መልእክቶቻችሁን ላኩ። አበረታተናል። የአድማጮች መስከት መስኮት ተጀምረዋል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት የሚ።

የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። ወደ ሁለተኛው ቀዳሚ ዝግጅት ነው የምናልፈው፣ ትምህርት ቀደም ብለን በመግቢያችን ያስተዋወቅናችሁ ዝግጅት ነው። የትምህርት ማዕድን ሚኒስቴሮች አብረው ሊሰሩ ነው። የማዕድን ዘርፍ በሰለጠነ የሰው ኃይል እንዲለማ ለማድረግ እየሰራ መሆኑን የማዕድን ሚኒስቴር አስታውቋል።

ፀሐይ ዳምጠው ናት የተከታተለችው። ኢትዮጵያ ከፍተኛ የውጭ ምንዛሪ የምታገኝበት የማዕድን ዘርፍ በአግባቡና ብቃት ባለው የሰው ኃይል መደገፍ እንደሚገባው የማዕድን ሚኒስትር ታከለ ኡማ ይናገራሉ። ዘርፉ ይበልጥ እንዲጎለብትና ለተፈለገው ዓላማ በጥራት እንዲለማ ከከፍተኛ ትምህርት ተቋማት ጋር ያለው ትስስር አስፈላጊ መሆኑንም ገልጸዋል። በማዕድን ዘርፍ አጠቃላይ በምርቱም በፍለጋውም የሰው

እውቀት ውስንነት አለ። እውቀትም ይሁን የስኪል ውስንነት አለ። እሱን በዩኒቨርሲቲዎች ደረጃ እና በቮኬሽናል ኮሌጆች ደረጃ ለመፍታት ነው አሳቡ። የቲቬቲዎችን ከቲቬቲዎች ጋር በተለይ የት የት እንደምንሰራ ምን ላይ እንደምንሰራ ከነሱ ጋር ጨርሰናል። ይኛው ደግሞ ወደ ፕሮሴስ እና ወደ ቫሊው ቼን ስለምንገባ ዩኒቨርሲቲ የሚያስተምሯቸው ተማሪዎች እና ከዚያ የሚወጡ ምሩቃን

የተሻለ እውቀት ይዞ ወጥቶ ኩባንያዎች ጋር እየሰሩ ሀገራዊ ምርቱን እንዲያሳድጉ እና ማየድን ሁለት ነገሮችን በመሰረታዊነት ማየድ ራሱ አለ። እውቀት ያስፈልጋል፣ ቴክኖሎጂ ያስፈልጋል። እነዚህን አንድ ላይ አጣምሮ ሀገራዊ ምርትን ማሳደግ ነው እና ዩኒቨርሲቲዎች ኃላፊነቱን እንዲወስዱ ያደረግ ነው። ሁሉንም ዩኒቨርሲቲ አይደለም፣ ማየድናት የሚገኙበት ቦታዎች ዩኒቨርሲቲዎች የተመረጡ ናቸው። እነሱ የተሻለ የሰው ኃይል እንዲያሰለጥኑ ነው።

የሰለጠኑ የሰው ኃይላት ደግሞ ወደ ኩባንያዎችም ወደ መንግስትም እየገቡ የመንግስትን የሀገርን ምርታማነት መጨመር ነው አላማው፣ ይሄ ነው። በሰለጠነ የሰው ሀብት እጥረት ምክንያት ለተፈጠሩ ችግሮች መፍትሄ ለማበጀት ከትምህርት ሚኒስቴርና ከከፍተኛ ትምህርት ተቋማት ጋር በትስስር መስራት አስፈላጊ መሆኑንም ሚኒስትሩ ጨምረው ገልጸዋል።

በጋራ በመስራት ጉዳይ ላይ ለውይይት የተቀመጡት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በበኩላቸው በዚህ ምክክር ላይ እውቀትን ማዕከል ያደረጉ ኢንዱስትሪዎች

በልማቱ ረገድ ሰፊ ርቀት ሊጓዙ ይችላሉ። የማዕድን ዘርፍም ይህ እጅጉን ያስፈልገዋል ብለዋል። የከፍተኛ ትምህርት ተቋማት በሚያስመርቁት የሰው ኃይል ብዛት ሳይሆን በጥራቱና በተለየ መስክ ላይ ትኩረት አድርገው መስራታቸው ወሳኝ መሆኑንም አንስተዋል። ሀገሪቷ ያላትን ማዕድን በቅጡ መጠቀም የምትችለው እውቀትን መሰረት ማድረግ ስቻል ነው ያሉት ፕሮፌሰር ብርሃኑ

በማዕድን ዘርፉ የታዩ ከተቋማቱ ጋር አብሮ የመስራት ፍላጎት በሌሎችም ዘርፎች መቀጠል እንዳለበት ምክረ ሀሳብ ለግሰዋል። ከአገሪቱ አጠቃላይ እድገት ከአገሪቱ አጠቃላይ ልማት ኢኮኖሚ ብቻ አይደለም። አጠቃላይ በግብረ ገብነት፣ በሞራል መሰረታችን፣ በሳይንስ በቴክኖሎጂ ወደፊት እውቀት መር የሆነ የዓለም ኢኮኖሚ የሚሄደው ወደዛ አቅጣጫ ነው። ካል ዘን የትምህርት ሴክተራችንን ሲግኒፊካንትሊ እንደገና በደንብ

አጥርተን መስራት አለብን፣ በሚል ሪፎርሞች እየተካሄዱ ነው። አንዱ የዚህ የሪፎርም እንትን ሴንተሩ ይሄ ዲፍረንሼሽን የተለያዩ ዩኒቨርሲቲዎች በተወሰኑ ኤሪያዎች ላይ ጠንካራና ሪል ትርጉም ያለው ጥራት ያለው ትምህርት የሚሰጡበትና ጥራት ያላቸው ምሩቃንን የሚያፈሩበትን ሁኔታ መፍጠር ነው።

በዘርፉ ወሳኝ ሚና የሚኖራቸው አዳዲስ የትምህርት መስክ የመክፈትም ይሁን ያሉትን የልቀት ማዕከል የማድረግ አካሄድ የመበረታታና መታገዝ ያለበት መሆኑን ገልጸዋል። ማዕድን ሚኒስቴር አገሪቱ አላት ብሎ ከሚያስባቸው ማዕድኖች ኤሪያ ያሉ ዩኒቨርስቲዎች በነኛ ማዕድኖች አካባቢ

ተወዳዳሪ ሊሆኑ የሚችሉ ብቃት ያላቸው ተማሪዎች የሚፈጠሩበትን መንገድ ካሁኑ ዲፓርትመንቶቻቸውን በደንብ እንዲያዘጋጁ፣ የትምህርት ካሪኩለሙን በደንብ አድርገው አዘጋጅተው እንዲጠብቁ እና በተወሰነ ጊዜ በኋላ ተማሪዎች ሲቀበሉም ለዛ ሴክተር በዛ ሴክተር ውስጥ መሄድ እፈልጋለሁ የሚሉ ተማሪዎችን መርጠው አበልጽገው ለኢንዱስትሪው ሬዲ የሚያደረጉበትን ሁኔታ እንዲያመቻቹ ከአሁኑ ዝግጅት እንዲያደረጉ ነው።

ፈንዳሜንታሊ አሉ። ይሄንን እንደነኛ አይነት ትምህርቶች የሚሰጡ ግን ጥቅል ነው። እስካሁን እዛ ላይ ፎከስ ሆኖ ከዛ ጋር ተያያዥነት ያላቸውን እውቀቶች በሙሉ በአንድ ላይ አጎልብቶ ዲግሪ የሚሰጥ ፕሮግራሞች አሉ። ሶ እነዛን ዴቨሎፕ ማድረግ እንዲችሉ እንዲዘጋጁ ነው ይሄ ውይይት ያስፈለገበት።

የማዕድን ኢንዱስትሪ ኢንስቲትዩት ዋና ዳይሬክተር ዶክተር ጉታ ለገሴ በበኩላቸው በማዕድን ዘርፍ ከፍተኛ የሰለጠነ የሰው ሀብት እጥረት መኖሩን በጥናት ስለተረጋገጠ አሁን ለችግሩ መፍትሔ እየተፈለገ ነው ሲሉ ተናግረዋል። ከዚህ በፊት በተደረጉት ጥናቶች የተገኘው አንዱ ችግር በዚህ ዘርፍ ከፍተኛ የሰው ኃይል እጥረት አለ፣ የሰለጠነ የሰው ኃይል እጥረት አለ። ሰው ይህን ነገር ለማሟላት አንዱ የሰራ ነው ነገር ባለፉት ስድስት ሰባት ወራት

እንዴት አድርገን ይህን እንቀርፋለን የሚለው ነው። ይህንን ለመቅረፍ ሁለት የማስተርስ ፕሮግራሞች በአዲስ አበባ ዩኒቨርሲቲ ከሌሎች ባለድርሻ አካላት ኮሎራዶ ዩኒቨርሲቲም አጋዣችን ሆኖ ሁለት ፕሮግራሞች ተጀምረዋል። ማስተርስ ፕሮግራም በማዕድን እና ማስተርስ ፕሮግራም በነዳጅ በፔትሮሊየም ከአዲስ አበባ ዩኒቨርስቲ ኢንስቲትዩት ኦፍ ቴክኖሎጂ ጋር በትብብር እየሰራን ነው

አሁን ባለው መረጃ የማዕድን ሀብት ክምችት በሚገኙበት አካባቢ የሚገኙ የከፍተኛ ትምህርት ተቋማት ዘርፉ የሚሻውን የትምህርትና የክህሎ ስልጠናዎችን እየሰጡ ያሉ ዩኒቨርሲቲዎች እንዳሉ ወደ ተግባር ያልገቡም ወደዛው ማምራት አለባቸው በማለት ዶክተር ጉታ አክለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

ጸሐይ ኃይን አመስግኜ ወደ አንድ ዓለም አቀፍ ስኖም ወስዳችሁ ጊኒ ወርምን ማጥፋት ይላል። የጊኒ ወርም በሽታን ለማስወገድ በሚደረገው እንቅስቃሴ ላይ መቀመጫውን ዩናይት ስቴትስ አትላንታ ግዛት ውስጥ ያደረገው የካርተር ማዕከል አበረታች ውጤት እያሳየ ያለ ተግባር እያከናወነ መሆኑ ተገለጠ።

ጊኒወርም እየተባለ የሚጠራውን ውሃ ወለድ በሽታ ከኢትዮጵያ ከቻድ ከደቡብ ሱዳን ከማሊና ከካሜሩን ማጥፋት ከቻለ ያለ ክትባት በመከላከል ብቻ የሚጠፋ የመጀመሪያው በሽታ እንደሚሆንም ተነግረዋል። የኬን ፋራቦን ዘገባ ኤደን ገረመው እንደሚከተሉት ታቀርበዋለች።

የቀድሞ የዩናይትድ ስቴትስ ፕሬዝዳንት ጂሚ ካርተር እንደ ኤሮፓውያን አቆጣጠር በ2015 ዓ.ም እጅግ አስከፊ ደረጃ ላይ የደረሰ ካንሰር እንዳለባቸው ከተነገራቸው በኋላ በሰጡት ጋዜጣዊ መግለጫ ላይ ሕይወታቸው ከማለፉ በፊት አንድ ሊያሳኩት የሚሹት ግብ እንዳላቸው እንዲህ ሲሉ ነበር የተናገሩት።

የመጨረሻው የጊኒ ትል እኔ ከማለፌ በፊት እንዲሞት ነው የምፈልገው። ከስድስት አመታት በኋላም ካንሰርን ጨምሮ ከሌሎች የጤና ችግሮች ጋር የሚዋጉት የዘጠና ሰባት አመቱ ካርተር ያቋቋሙት ማዕከል ጊኒትልን ለማስወገድ ታሪካዊና ወሳኝ የሆነ ስኬት ደረጃ ላይ ደርሷል። አዳም ወይስ በካርተር ማዕከል ውስጥ የጊኒትል ማስወገድ እንቅስቃሴ ዳይሬክተር ናቸው።

እንደ አውሮፓውያን አቆጣጠር በ2001 ዓመት ማብቂያ ድረስ በበሽታው የተጠቁ 14 ሰዎች ብቻ እንደነበሩ ስናውቅ ደስታ ይሰማናል። ይህ ዓመት ከተጀመረም እስካሁን የተመዘገበ በሽተኛ የለም። አዳም ወይስ ይህ በሰው ልጅ ታሪክ ውስጥ በበሽታው ዙሪያ የተመዘገበ እጅግ ዝቅተኛው አሀዝ ነው ይላሉ። ይሄ ወሳኝ የሆነ ስኬት ታዲያ በዓለም ላይ የጠፋው ሁለተኛ በሽታ የሚለው ደረጃ ላይ ደርሷል አዳም ወይስ በድጋሚ

So every year, more than three million people were suffering from guinea worm. በየዓመቱ ወደ 3 ሚሊዮን የሚጠጉ ሰዎች በዚህ በሽታ ይሰቃዩ ነበረ። ዛሬ ግን በምድር ላይ ከሚገኙ 8 ቢሊዮን ከሚደርሱ ህዝቦች መካከል 14 ሰዎች ብቻ ናቸው በበሽታው የተጠቁት ብለን መናገር ችለናል። ይህንን ሁኔታ ልዩ የሚያደርገው ደግሞ በሽታው 48 ከመቶ የሆነውን ቅናሽ አስመዘገበው ዓለም በኮቪድ-19 ወረርሽኝ በምትናጥበት ባለፈው ዓመት መሆኑ ነው ይላሉ።

የጊኒ ትልል ለማጥፋት በብሔራዊ ደረጃ ሲሰራ የነበረው መርሃ ግብር በወረርሽኝ ወቅትም ቢሆን ሙሉ በሙሉ አገልግሎት እየሰጠ ነበረ? ወይስ የጊኒ ትልል ለማስወገድ የሚደረጉት እንቅስቃሴዎች

በውጭ ሀገር ዜጎች ሳይሆን በሀገሬው ማህበረሰብ እና የአካባቢው ሰዎች የውሃ አቅርቦትን እንዲጠብቁ በማድረግ ላይ የተመረኮዙ ናቸው ይላሉ የእሳቸውን ሀሳብ የደቡብ ሱዳን የጤና ሚኒስቴር የጊኒ ትልን ማስወገድ እንቅስቃሴ ዳይሬክተር የሆኑት ማኮይ ለጎራም ይስማሙበታል

በማህበረሰብ ደረጃ ጠንካራ የሆነ ግብረ ኃይል ገንብተናል። በማህበረሰቡ ውስጥ መንቀሳቀስ የሚችል መርሃ ግብር መሆኑንም አረጋግጠናል። ዕለት ዕለትም ይሄ መርሃ ግብር ማህበረሰቡ የራሱ መሆኑን ተረድቶ ባለቤት እንዲሆን እንሰራለን።

በአንድ ወቅት 80 ከመቶ የሚሆነው የዓለም የጊኒ ትል በሽታ ተጠቂዎች በደቡብ ሱዳን ነበር የሚገኙት። በእርስ በርስ ጦርነት ወቅት በደቡብ ሱዳን የቀጠለው እንቅስቃሴም ታዲያ እንደ ኤሮፓያን አቆጣጠር በ2021 ዓ.ም ማብቂያ ላይ በሀገሪቱ አራት ተጠቂዎች ብቻ እንዲቀሩ አድርጓል። ማኮሎ ጎራ በድጋሚ በደቡብ ሱዳን ይህን ማድረግ ከቻልን የትም ቢሆን ማድረግ እንችላለን ብዬ ማመንሻለሁ። ማሊ

ኢትዮጵያና ቻድ አንዳንድ የካሜሮን አካባቢዎችን ጨምሮ የጊኒትል የሚገኝባቸው ቦታዎች ናቸው። እንቅስቃሴው ስኬት ቢያስመዘግብም ተግዳሮቶች እንደነበሩበትም የካርተር ማዕከል የጊኒትል ማስወገጃ እንቅስቃሴ ዳይሬክተር አዳም ዌይስ ያስረዳሉ። ባለፉት አስርት ዓመታት ውስጥ ያስተዋልነው ነገር በእንስሳት ላይ የሚከሰት ምርቀዛ መፈጠሩን ነው። ስለዚህ እንደ አውሮፓውያን አቆጣጠር በ2012 ላይ

ይህንን ስናስታውል ይሄ ዘመቻችንን ወደ ኋላ የሚጎትት መሆኑን አይተናል። ነገር ግን እንደ አውሮፓውያን አቆጣጠር በ2021 ዓ ም በእንስሳት ላይ የተመዘገበው በሽታው እጅግ አነስተኛ መሆኑ ሩጫው እየተጠናቀቀ መሆኑን አመላክቷል። በዓለም አቀፍ ደረጃ የጊኒ ትል በሽታ ቁጥር እየቀነሰ ቢመጣም የፕሬዚዳንት ካርተር ዕድሜ ግን እየጨመረ ነው። አዳም ወይስን በዚህ ጥረት ውስጥ የሚሳተፉ በሙሉ በቶሎ ጥሩ ውጤት ለማስመዝገብ በሽታውን ለማጥፋት እየጣሩ ነው ይላሉ።

በእሳቸው እድሜ ዘመን ይሄ ነገር ተፈጽሞ ማየት እንሻለው። ፕሬዚደንት ካርተር እንደ ዋና አለቃችንም የሰሜን አብሬ ኮከብ ሆኖ በዚህ ሀገር ላይ ትኩረት እንድናደርግ ሲገፋፋን ነበረ። ይሄ በራሱ ባለን ኃላፊነት ላይ ሌላ የሚገፋ ኃይልን ይጨምራል። አመሰግናለሁ። ሄደን አድማጮች፣ ተከታዩ ተፈጥሮና አካባቢ

አረንጓዴ ዘመቻ በታላቅ ሩጫ ይላል የዕለቱ የተፈጥሮና አካባቢ። ባለፈው እሁድ በተካሄደው 21ኛው ታላቅ ሩጫ በኢትዮጵያ በተጀመረው አረንጓዴ ዘመቻ ከሶስት ኩንታል ተኩል በላይ ክብደት ያለው ደረቅ ቆሻሻ መሰብሰቡን ነው አዘጋጆቹ ያስታወቁት። የተሰበሰበው ደረቅ ቆሻሻ ወደ ዳግም ምርት ሂደት ጥሬ እቃነት ሊመለሱ የሚችል መሆኑን ተገልጧል። አረንጓዴ ዘመቻን የተቀላቀለው

ታላቁ ሩጫ በኢትዮጵያ መጪ ዝግጅቶችም የአካባቢ ጥበቃን ታሳቢ የሚያደርጉና እውቀትን ለማበልጸግ የሚታለሙ እንደሚሆኑ የኦፕሬሽኑ ዲሬክተር ዳግም ተሾመ ለአሜሪካ ድምጽ ገልጠዋል። ስመኝሽ የቆየ አለም ላይ ከሚደረጉ አስደሳች ውድድሮች አንዱ መሆኑ የሚነገርለት ታላቁ ሩጫ የአረንጓዴነትን ዘመቻ እንዴት እንደተቀላቀለ ሀሳቡ እንዴት እንደመጣ በአጭሩ ንገረን። ብዙ የተለያዩ ከኛ በፊት የተጀመሩ ትልልቅ ውድድሮችንም በተለያየ ጊዜ

እየሄድንም በቴሌቪዥንም እናያለን እና አሁን አሁን ትልልቆቹ ውድድሮች ወደዚህ ወደ አረንጓዴ ሩጫነት የመቀየር አዝማሚያ አላቸው። ስለዚህ ዘንድሮ እኛም ለምን በተቻለ መጠን ውድድራችንን አረንጓዴ ውድድር አናደርገውም? ዘንድሮ ጀምረ ነው የቀጠልንበት። እያሻሻል ነው እንሄዳለን ብለን ያሰብነው። አረንጓዴ ሩጫ ምን ማለት ነው? አረንጓዴ ሩጫ እንግዲህ

በተቻለ መጠን የምናካሄደው ውድድር የተፈጥሮ ሀብት ላይ የሚያደርሰውን ጉዳት በተቻለ መጠን ወደ ዜሮ ለማድረስ መጣር ማለት ነው። የካርበን ልቀትን መቀነስ፣ አካባቢን የሚበክሉ ነገሮች በውድድር ላይ ላለመጠቀም በተቻለ መጠን መቀነስ ነው። ለእኛ እንደ አረንጓዴ ብቻና ይህንንም ስናደርግ አምስት ዘርፎችን መርጠን

እነዛ ላይ ለመስራት ነበረ ያቀድነው ከሞላ ጎደል አብዛኞቹን አሳክተናል ያው ወደፊትም የምንቀጥላቸው ይሆናል እንግዲህ ካደረጋችሁት ነገር አንዱ ባለፈው እሁድ በተካሄደው የታላቁ ሩጫ ላይ ለመጀመሪያ ጊዜ የኤሌክትሪክ መኪናዎች ጥቅም ላይ እንዲውሉ አድርጋችኋል እና በምን መልኩ ነው የኤሌክትሪክ መኪናዎች ጥቅም ላይ የዋሉት የአካባቢ ጥበቃ ላይ ከምንሰራባቸው ከአብስ ዘርፎቻችን አንደኛው የካርበን ልቀትን መቀነስ ነው በምን መልኩ ነው ያደረግነው አንድ

ተሳታፊዎች በተቻለ መጠን የውድድሩ መነሻ መድረሻ አካባቢ የሚኖሩ ከሆነ በእግራቸው እንዲመጡ ወቅ አድርገው፣ ሁለተኛ የህዝብ ትራንስፖርት እንዲጠቀሙ በተቻለ መጠን በጋራ ትራንስፖርት በተጠቀሙ ቁጥር የካርቦን ልቀትን መቀነስ ነው። ሌላኛው ግን አትሌቶችን የምንመራባቸው የውድድር መኪናዎች ነበሩ ብዙ ጊዜ እነሱም በነዳጅ በጋዝ የሚሰሩ መኪኖች ነበሩ። ስለዚህ ዘንድሮ የኤሌክትሪክ መኪናን ልንጠቀም አትሌቶቹን ለመምራት

የካርበን ልቀት ስለማይኖራቸው ቤት ስለሚሰሩ ያንን ነገር እንደ አንድ እንደ ማሳያ፣ ሁለተኛ ለሰዎችም እንደ ማስተማሪያም ይሆናል በሚል የተጠቀም ነው። አሁንም በሁለት በተደረገው ሩጫ ላይ ለመጀመሪያ ጊዜ የመሮጫ

ቲሸርቶቹ ጀምሮ ለአካባቢ ጥበቃ ተስማሚ የሆኑ ምርቶችን የተጠቀማችሁት ለምሳሌ ወረቀቶችን በብዛት ላለመጠቀም ሞክራችኋል። የሚጣሉ የፕላስቲክ ጠርሙሶችንም እንዲሁ ተሰብስበው እንደገና ጥቅም ላይ እንዲውሉ ለማድረግ ሞክራችኋል። ምን ያክል ስኬታማ ነበር? ከአምስቱ ፒላሮች አንደኛው በተቻለ መጠን ሪሳይክል የሚደረጉ ነገሮችን ሪሳይክል ማድረግ የሚል ነው። አብረን የምንሰራው ፔትኮ የሚባል የሀገር በቀል

ኤንጂኦ አለ። የተቋቋመውም ከትልልቅ የፕላስቲክ አምራች ድርጅቶች ኃላፊነት ይሰማናል ብለው ያቋቋሙት በዚህ ውድድር ላይ ብቻ ዛሬ በደረሰን ሪፖርት ወደ ሶስት መቶ ሀምሳ ኪሎ ግራም የደረቅ ቆሻሻ ተሰብስቦ ሪሳይክል ለመደረግ በግብአትነት አገልግሏል፣ እና ለእኛ ይሄ እንደ ትልቅ አቺቭመንት ነው። ዘንድሮ ዘንድሮ እንግዲህ የተሳታፊው ቁጥር ውድድሩን የጨረሰው ወደ ሀያ ሺህ የሚጠጋ ነው።

እንደው በውድድሩ ምክንያት ተሳታፊዎች በሚሰጡ የውሃ የፕላስቲክ ጠርሙሶች ምክንያት ለአካባቢ ብክለት ጠንቅ ከመሆን ይልቅ ወደ ተጨማሪ ወደ ለኢኮኖሚ ውስጥ እንዲገቡ በዚህም መልኩ ሪሳይክል እየተደረጉ እንዲገቡ ያደርጋል ማለት ነው። ዘንድሮ ጥሩ ተሳክቶልናል ብለን እናስባለን። እንዳልሽው ወረቀት ላለመስጠት በተቻለ መጠን

ምዝገባችንን ተሳታፊዎች በስልክ እንዲመዘግቡ አድርገናል። እዚህ የምንሰጣቸውንም መረጃ በፊት መጽሔት አሳትመን እንሰጥ የነበረውን የመጽሔቱን ሶፍት ኮፒውን ለእያንዳንዱ ተሳታፊ በስልካቸው እንዲደርስ አድርገናል። በፕላስቲክ ባግ ቲሸርቶችን እንሰጥ ነበር። ቲሸርቶች በጨርቅ ባግ እንዲሰጡ አድርገናል። ቲሸርቶቹ ደግሞ ሪሳይክል ሊደረግ ከሚችል

ማቴሪያል እንዲሰሩ አድርገናል። ስለዚህ እነዚህ እነዚህ ነገሮች በተቻለ መጠን ወደ አስተናው ነገር እየመሩ ነው ብለናል። እያስተዋወቃችሁት ያላችሁት የአረንጓዴነትን ዘመቻ ምን ያክል ሰው ተደርቶታል? ምን ያክል ተሳታፊ ነበር ትላላችሁ? እንግዲህ ይሄ ነገር ለእኛ አዲስ ብዙ ስራ እንደሚጠበቅብን ያሳያል። ምክንያቱም ከሌሎች ዓመታት በተለየ መልኩ ወደ መቶ ሰዎች በውድድሩ መንገድ ላይ የተለየ ዩኒፎርም ለብሰው በየሁለት መቶ ሀምሳ ሜትሩ

የሚጣሉ ቆሻሻዎችን በአግባቡ የቆሻሻ መጣያዎች ውስጥ እንዲጥሉ ትልልቅ የቆሻሻ መጣያዎች አዘጋጅተው ሲጠብቁ ነበር። የውድድሩ መጨረሻ ላይም ከሜዳሊያ ከተወሰደ በኋላ ውሃ ሲሰጥ እዛም አካባቢ ብዙ ሰዎች ነበሩ። ያንን ሲያደርጉ የነበሩ ያለ መጠን ሰው ወደ ቆሻሻ መጣያ ቆሻሻዎች እንዲጥል ዝም ብሎ ያገኘው ቦታ እንዳይጥል ምልክት ሲሰጡ፣ ሲያስተባብሩ የነበሩ ከኛም

ከውድድር ከመድረኩም ብዙ መረጃዎችን ሰጥ ነበር። ውድድሩ ሁለት ሰዓት ጀምሮ ስድስት ሰዓት አካባቢ መስቀል አደባባይን የአነሳነውን ፎቶ ማሳየት ይቻል። ውድድር የተካሄደበት ሳይሆን ሰውም የሚያልፍበት ሳያለፍበት እንኳን አይመስልም፣ በደንብ ተሰርቶ ነበር። ስለዚህ ለእኛ እንደ ውድድር አዘጋጅ ጥሩ አቺቭመንት ነበር። ግን የተወሰኑ አመታት በደንብ

ለሰው ማስተማር እንዳለብን ትምህርት ውስጥ ያሉበታል ይሄ የመጀመሪያ ጊዜያችሁ ነው ይሄንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን ታላቁ ሩጫ ላይ ስተተገብሩ እና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ በአመት ውስጥ ከስድስት እስከ አስር ውድድሮች እናካሄዳለን ግን በዋናነት የምንጠቅሳቸው ሶስት ትልልቅ ውድድሮች ነው አንዱ ታላቁ ሩጫ በኢትዮጵያ አስር ኪሎ ሜትሩ የድርጅቱ የስያሜው ውድድር እሱ ነው በየአመቱ ወዳ ላይ የሚካሄደው

የፊታችን የካቲት ደግሞ የምናካሄደው ሀዋሳ ከተማ ላይ ዘንድሮ ለአስራ ሶስተኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንትን የምንዘክርበት የሴቶች ብቻ የአምስት ኪሎ ሜትር ሩጫ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ ሶስት ትልልቅ ውድድሮቻችን ላይ

እንተገብራችኋለን። እንግዲህ ዳግም ታላቁ ሩጫ ለመጀመሪያ ጊዜ አካባቢ ጥበቃን ግንዛቤ ለመፍጠር የጀመረውን ተነሳሽነት አስመልክቶ ለአድማጮቻችን ማብራሪያ ስለሰጠልን በጣም ነው የምናመሰግነው። እኔም አመሰግናለሁ። አድማጮች የምሽቱ ዝግጅታችንንም በዚሁ ማጠናቀቃችን ና ያስተናገድኳቸው አሉላ ከበደ ከቴክኒክ አቀናባሪው ኤልያስ አስማር ና ከተቀርቡ ባልደረቦች ጋር በዚሁ የተሰናበትን። ነገ ሐሙስ ምሽት እንገናኝ። አርብ ምሽት በእኔ በኩል ሰላም ደህና